ለዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ኮቪድ-19 በገና በዓል መዳረሻ በበርካታ አውስትራሊያዊ ላይ ውዥንብርን ፈጥሯል። አምነስቲ ኢንተርናሽናልና ሂዩማን ራይትስ ዎች የአማራ ጸጥታ ኃይላትን በእገታ ግድያና ማፈናቀል ተጠያቂ አደረጉ። ሊያም ስቶከር በቁርጭምጭሚት ጉዳት ለ12 ሳምንታት ከልምምድና ጨዋታ ተገለለ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የኦሚክሮን ቫይረስ ከምዕራብ አውስትሬሊያ በስተቀር በመላው አውስትሬሊያ በመሰራጨቱ ብሔራዊ ጉዳይ መሆኑን የአውስትሬሊያ ዋና የጤና መኮንን ገለጡ። ፕሮፌሰር ፖል ኬሊ አዲሱን ቫይረስ ለመከላከል የኮቪድ-19 ሶስተኛ ዙር ክትባት የመከተብን ጠቀሜታ ዳግም አሳስበዋል። ሁለተኛ ዙር ክትባታቸውን ከተከተቡ አምስተኛ ወራትን ያስቆጠሩ አዋቂዎች የሶስተኛ ዙር ክትባትን መከተብ ይችላሉ። በርቀት ያለችው የኖርዘርን ቴሪተሪ ከተማ ቴናንት ክሪክ በኮሮና ቫይረስ መከሰት ሳቢያ እስከሚቀጥለው ሳምንት ሰኞ ዲሴምበር 20 ድረስ ጸንቶ የሚቆይ ገደብ ተጣለባት። ኖርዘርን ቴሪተሪ ውስጥ በኮሮና ቫይረስ ከተጠቁት ስምንት ሰዎች አራቱ የሚገኙት ቴናንት ክሬክ ውስጥ ነው። ክስተቱንም ተከትሎ መደናገጥ ላይ የተመሰረተ መጠነ ሰፊ ሸመታ እንደማያስፈልግ ምክትል የጤና ሚኒስትር ኒኮል ማኒሰን ሲያሳስቡ፣ ይህ ለቴናንት ክሪክ የመጀመሪያው ገደብ ነው። ከቤት ውስጥ ለመውጣት አንዱ ምክንያት ወደ ሱቅ ሄዶ አስፈላጊ ቁሳቁሶችን መሸመት ነው። በመደናገጥ ላይ የተመሰረተ መጠነ ሰፊ ሸመታ አያስፈልግም። ሆኖም እባካችሁን በአንድ ቀን ከአንድ መኖሪያ ቤት ውስጥ ወደ ሱቅ ሄዶ ለመሸመት የሚችለው አንድ ሰው መሆኑን ልብ በሉ ብለዋል። በሌላ በኩል ደቡብ አውስትሬሊያ 64 ሰዎች በኮሮና ቫይረስ ተይዘውባታል። ይህም በክፍለ ሀገሪቱ ከፍተኛው በቫይረስ የተያዙ ሰዎች ቁጥር ሆኖ ተመዝግቧል። ፕሪምየር ስቲቨን ማርሻል የደቡብ አውስትሬሊያ ወሰን ለሶስት ሳምንት ያህል ክፍት መሆኑን አውስተው ሆኖም ለሆስፒታል የተዳረጉ ሰዎች ቁጥር አነስተኛ መሆኑን ተናግረዋል። ደቡብ አውስትሬልያ ዲሴምበር 28 ዕድሜያቸው 12ና ከዚያ በላይ የሆኑ ተከታቢ ነዋሪዎቿ ቁጥር 90 ፐርሰንት ሲደርስ ተጨማሪ ገደቦችን ለማላላት ውጥን ይዛለች። ከዲሴምበር 28 ጀምሮም ደቡብ አውስትሬልያ የሚዘልቁ ዓለም አቀፍ መንገደኞች ራሳቸውን አግለው እንዲቆዩ የሚደረገው ለሰባ ሁለት ሰዓታት ብቻ ይሆናል። ይህ በእንዲህ እንዳለም የኩዊንስላንድ መንግሥት አስፈላጊ በሆኑ የችርቻሮ ግልጋሎት ሸማቾችና የህዝብ ትራንስፖርት ተጠቃሚዎች የፊት ጭምብል እንዲያጠልቁ ግዴታን ጥላለች። አዲሱ ድንጋጌ ስራ ላይ የሚውለው ከነገ እሁድ ዲሴምበር 28 ጀምሮ ሲሆን ድንጋጌው ይፋ የሆነው ኩዊንስላንድ ውስጥ 20 ሰዎች በኦሚክሮን መጠቃታቸው በተገለጠባት በዛሬዋ ዕለት ነው። ፕሬሚየር አነስቴዥያ ፓለሼ ከነገ ጀምሮ ግብር ላይ የሚውለው የፊት ጭንብል ማጥለቅ ድንጋጌ ሙሉ ክትባት የተከተቡ የኩዊንስላንድ ነዋሪዎች ቁጥር ዘጠና ፐርሰንት ሲደርስ እንደሚከለስ አስታውቀዋል። አያይዘውም የፊት ጭንብሎች በሱቆች ችርቻሮ፣ ውልወርስ እና ኮልስ ግዴታ ይሆናሉ። ይህ ለነፃነታችሁ የምትከፍሉት አነስተኛ ዋጋ ነው። ይህን የምንጠይቃችሁ ቫይረሱ እንዳይዘግም ለማድረግ ነው። ለቤተሰቦች ገና የሸመታና ለበዓል ዝግጅት የመሆኛ በጣሙን ጥድፊያ የሚበዛበት ወቅት መሆኑን እናውቃለን። የኩዊንስላንድ ነዋሪዎች ገናና የረፍት ጊዜያቸውን በደስታ እንዲያሳልፉ እሻለሁ ብለዋል። የፊት ጭንብል የማጥለቁ ግዴታ ሙሉ ክትባት ለተከተቡና በቤት ውስጥ የመስተንግዶ ግልጋሎቶችን የሚሰጡትንም ያጠቃልላል። የአማራ ጸጥታ ኃይሎች መጠነ ሰፊ የሆኑ እገታዎች፣ ግድያዎችና አስገዳጅ መፈናቀሎችን የትግራይ ዝርያ ባላቸው ግለሰቦች ላይ ፈጽመዋል ሲሉ የአምነስቲ ኢንተርናሽናልና ሂዩማን ራይትስ ዎች በሪፖርታቸው ገለጡ። ሪፖርቱ ለማምለጥ የሞከሩ የትግራይ ሰላማዊ ሰዎች ለጥቃቶችና ለግድያዎች እንደተዳረጉ አመልክቷል። አክሎም ተጨማሪ ጭካናዊ ድርጊቶችን ለመግታት የዓለም አቀፍ ቅድመ አስቸኳይ እርምጃ በተለይም በእገታ ላይ የሚገኙ የትግራይ ተወላጆች ለአስከፊ አደጋ ተጋላጭ እንደሚሆኑ አሳስበዋል። ሪፖርቱ የተባበሩት መንግስታት የሰብአዊ ጉዳዮች አስተባባሪን የዲሴምበር 2 2021 ሪፖርት ጠቅሶ 1.2 ሚሊዮን ሰዎች ከጦርነቱ ጅማሮ ጀምሮ ከምዕራባዊ ትግራይ መፈናቀላቸውን አመላክቷል። በተመድ ሪፖርት ከኖቬምበር 25 እስከ ዲሴምበር 1 ብቻ 10 ሺህ የትግራይ ተወላጆች ከምዕራብ ትግራይ መፈናቀላቸውን አካቷል። ሪፖርቱ የተመድ የሰብአዊ መብቶች ምክር ቤት የጉዳዩን በብርቱ አሳሳቢነት በመጥቀስም የዓለም አቀፍ ሕግ ጥሰትን አክሎ የትግራይን ግጭት የሚመረምር አንድ ገለልተኛ አካል እንዲያቋቁም ጥሪ አቅርቧል። ይህ በእንዲህ እንዳለም የኢትዮጵያ መንግሥት የተመድ ሰብአዊ መብቶች ጉባኤ አርብ እንዲካሄድ የጠራውን ልዩ ስብሰባ ዕውቅና እንደማይቸር አስታውቋል። የተመድ የሰብአዊ መብቶች ምክር ቤት ልዩ ስብሰባውን የጠራው በትግራይ ክፍለ ሀገር ተፈጽመዋል የተባሉ የሰብአዊ መብቶች ጥሰቶችን በሚመለከት ነው። ሆኖም በተመድ የኢትዮጵያ መንግስት ምክትል ተወካይ አምባሳደር ማህሌት ኃይሉ የተጠራው ልዩ ስብሰባ የምክር ቤቱን የአመራር ደንብ ያልተከተለና የሰብአዊ ምክር ቤቱ ከተቋቋመበት ዓላማ በዘለለ ለፖለቲካዊ ፍላጎቶች መጠቀሚያ የሚያውል የምክር ቤቱ አባል አገራት ላይ መድሎ እንዲፈጸም የሚያደርግና ተቋማዊ ኃላፊነቱን የሚያረክስ በመሆኑ የቀረበውም ረቂቅ የውሳኔ ሐሳብ ኢትዮጵያን ሉዓላዊነትና የግዛት አንድነት በቀጥታ የሚጣረስ በመሆኑ ስብሰባውም ሆነ ረቂቅ የውሳኔ ሐሳቡ እንዲሰረዝ እንጠይቃለን ብለዋል። የቀድሞዋ የኒው ሳውዝ ዌልስ ፕሪምየር ግላዲስ ብርጅክሊያን በተጠረጠሩበት የሕዝባዊ አመኔታ ማጉደል ተጠያቂ ስለመሆንና ለመሆናቸው ለማወቅ ለሁለት ወራት መቆየት ግድ እንደሚላቸው የኒው ሳውዝ ዌልስ ገለልተኛ የጸረ ሙስና ኮሚሽን አስታወቀ። የወይዘሪት ግላዲስ ጠበቆች ኮሚሽኑ ታካይ መከላከያዎችንና ምላሾችን አዘጋጅቶ ለማቅረብ የገና ማራዘሚያ ያደረገ መሆኑን ገልጠዋል። ታዝማኒያ ውስጥ በአንድ የዝላይ መጫዋቻ ሳቢያ አምስት ህፃናት ህይወታቸው ሲያልፍ ሦስቱ ለህይወታቸው አስጊ በሆነ ሁኔታ ላይ ይገኛሉ። አደጋው የደረሰበትን ምክንያት ለማጣራት የሚደረገው ምርመራ ቀጥሏል። ጃፓን ውስጥ በአንድ የንግድ ህንፃ ላይ በደረሰ የእሳት አደጋ ሳቢያ 27 ያህል ሰዎች ለህልፈተ ህይወት ሳይደረጉ እንዳልቀረ ስጋት አሳድሯል። ለቃጠሎው ሰበብ የሆነው ሆን ብሎ በተጫረ የእሳት አደጋ እንደሆነ ከፍ ያለ ግምት አድሯል። ይሁንና ፖሊስ ጉዳዩን እየመረመረ ይገኛል። ቃጠለው የደረሰበት ሕንፃ የሚገኘው በጣሙን ግርግር በበዛባት የኦሳካ ከተማ ነው። በዚሁ ወደ ውጭ ምንዛሪ ተመን እናመራ። አንድ የአውስትራሊያ ዶላር 63 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 71 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 34 ኢትዮጵያ ብር ከ88 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ በከፊል ደመናማ ይሆናል። ዝቅተኛ 15፣ ከፍተኛ 23። አድላይድ በአብዛኛው ፀሐያማ ሆኑ ይሆናል። ዝቅተኛ 18፣ ከፍተኛ 28። ሜልበርን ከቀትር በኋላ ፀሐዩ በረዲላል ንፋሳማ ይሆናል። ዝቅተኛ 22፣ ከፍተኛ 33። ሆባርት ሞቃታማና ንፋሳማ ሆኖ ይውላል። ዝቅተኛ 15፣ ከፍተኛ 30። ከምብራ ላይ ከፋ ይችላል። ዝቅተኛ 14፣ ከፍተኛ 32። ሲድኒ በአብዛኛው ፀሐያማ ሆኖ ይውላል። ዝቅተኛ 19፣ ከፍተኛ 31። ብሪስበን በከፊል ደመናማ ይሆናል። ዝቅተኛ 21፣ ከፍተኛ 29። ዳርዊን ብራ ይሆናል። ዝቅተኛ 26፣ ከፍተኛ 35 አዲስ አበባ በከፊል ደመናማ ይሆናል። ዝቅተኛ 13 ከፍተኛ 24 ዜናውን ከማጠቃላያችን በፊት ርዕሰ ዜናዎችን ደግመን እናሰማለን። ኮቪድ-19 በገና በዓል መዳረሻ በበርካታ አውስትራሊያዊ ላይ ውዥንብርን ፈጥሯል። አምኒስቲ ኢንተርናሽናልና ሂማን ራይትስ ዎች የአማራ ጸጥታ ኃይላትን በእገታ ግድያና ማፈናቀል ተጠያቂ አደረጉ። ለአምስቶከር በቁርጭምጭሚት ጉዳት ለ12 ሳምንታት ከልምምድና ጨዋታ ተገለለ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።